ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ለኢትዮጵያ የመጀመሪያው የሆነው የኮሮና ቫይረስ ተጋላጭ በምርመራ መረጋገጡ ይፋ ተደረገ። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በኮሮና ቫይረስ ወይም ኮቪድ-19

የተያዘ አንድ ግለሰብ በኢትዮጵያ ውስጥ መገኘቱን አረጋግጧል። ለመጀመሪያ ጊዜ የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ሊያ ታደሰ ናቸው። ዝርዝሩን በዕለቱ አቢርስ እንመለከታለን። የስጋት ቀጠናዎችን በመለየት የኮቪድ-19 ወይም የኮሮና ቫይረስን መዛመት ለመከላከል ቅድመ ዝግጅት እያደረጉ መሆናቸውን የደቡብና የሶማሌ ክልሎች አስታወቁ። በኮሮና ቫይረስ በእጅጉ በተጠቃቸው አውሮፓዊት አገር ጣሊያን

በወረርሽኙ መዛመት ሳቢያ በአብዛኛው የዕለት ተዕለት እንቅስቃሴዎች ላይ ገደብ ተጥሏል። ለመሆኑ በዚያ የሚኖሩ ኢትዮጵያውያን መሰንበቻቸውን እንዴት ይሆኑ ይሆን? ኢትዮጵያ የአባይን ውሃ የመጠቀም መብቷን የሚሸራርፍ ምንም አይነት ስምምነት ፈርማ አታውቅም ይላሉ ምሁራንና የፖለቲካ ተንታኞች። የአባይ ጉዳይ ዛሬም ያነጋግራል። ዝግባዎች አሉን። ጤና ስጥልን። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን

ከዛሬ አርብ መጋቢት አራት 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ ከቴክኒክ አቀናባሪ ብርሃን ኃይሉ ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ካዳነች ፍሳሐዬ። የኢትዮጵያ የጤና ጥበቃ ሚኒስትር ሊያ ታደሰ የመጀመሪያ የኮሮና ቫይረስ በሽተኛ መገኘቱን አረጋግጠዋል። ቡርኪና ፋሶን ጎብኝተው ወደ ኢትዮጵያ የገቡ

የ48 ዓመት ዕድሜ ጃፓናዊ ኮሮና ቫይረስ እንደተገኘባቸው ሚኒስትሯ ገልጸዋል። ይህ ሁኔታ በአሁኑ ወቅት ከ130 በላይ በሚሆኑ ሀገሮች የገባው ወረርሽኝ በሕዝብ ብዛት ከአፍሪቃ ሁለተኛ በሆነችው ኢትዮጵያ ሊዛመት ይችላል የሚል ስጋት አሳድሯል። ኢትዮጵያውያን ቫይረሱ እንዳይዛመት አስፈላጊውን እርምጃ እንዲወስዱ ሊያታደሰ መክረዋል። በአሁኑ ወቅት በኢትዮጵያ የመጀመሪያው የኮሮና ቫይረስ በሽተኛ መገኘታቸውን

ለማረጋገጽ ችለናል። ስለሆነም ህዝቡ ቀደም ብለን የጀመርነውን የመከላከል እርምጃውን እንዲወስድ የምንሰጠውን ምክር እናጠናክራለን። የግል ንጽህናን መጠበቅ፣ በተለይም ሲታመሙ ሰዎች ከሚበዙባቸው ቦታዎች መራቅ ያስፈልጋል ብለዋል። የኢትዮጵያ የጤና ጥበቃ ሚኒስትር ሊያታደሰ ኢትዮጵያ ወደ ውጭ የሚደረጉ በረራዎችን የመሰረዝ እቅድ እንደሌላትም ገልጸዋል። ኬንያ በኮሮና ቫይረስ የተያዘ ሰው በአገሯ መገኘቱን አስታወቀች።

የሀገሪቱ የጤና ጥበቃ ሚኒስትር ከአሜሪካ በቅርቡ የተመለሰች አንዲት ወጣት ቫይረሱ እንደተገኘባት ዛሬ ይፋ አድርጓል። ገልሞ ዳዊት ዝርዝር አለው። የኬንያ ጤና ጥበቃ ሚኒስቴር መስሪያ ቤት ኬንያ የኮሮና ቫይረስ የተገኘባቸው የአፍሪካ ሀገሮች አስራ ሶስተኛዋ መሆኗን ዛሬ አስታወቀ። ሙታይ ካጎዌ የኬንያ ጤና ጥበቃ ሚኒስቴር ቫይረሱ ከዩናይትድ ስቴትስ በቅርቡ የተመለሰች አንዲት የኬንያ ዜጋ ላይ መገኘቱን አረጋግጠዋል።

ኬንያ ውስጥ የመጀመሪያው የኮሮና ቫይረስ አጋጣሚ መገኘቱን የጤና ሚኒስቴር ማረጋገጡን ልነግራቸው ፈልጋለሁ።

አጋጣሚው መኖሩ የተረጋገጠው ትናንት መጋቢት 3 2012 ዓመተ ምሕረት ምሽት ላይ ሲሆን ኮሮና ቫይረስ የተገኘባት ከዩናይትድ ስቴትስ በለንደን እንግሊዝ አድርጋ የካቲት 26 2012 ዓመተ ምሕረት ወደ ናይሮቢ የተመለሰች ኬንያዊት ናት። ቫይረሱ እንዳላት የተረጋገጠው በኬንያ የጤና ሚኒስቴር ብሔራዊ የኢንፍሉዌንዛ ማዕከል በተደረገው

ምርመራ ነው። ሚኒስትሩ ቫይረሱ የተገኘባት የ27 ዓመት ወጣት መሆኗን ገልጸው በአሁኑ ወቅት ጤንነቷ በጥሩ ሁኔታ ላይ ይገኛል ብለዋል። ነገር ግን ወጣቷ ከአሜሪካ ወደ ትውልድ ሀገሯ የተመለሰችበት ጊዜና ቫይረሱ እንደተገኘባት የታወቀው ቀን መራራቁ አሁንም ስጋት ሆነዋል። ወጣቷ ተባባሪ በመሆኗ ወደ ሀገር ከተመለሰች ወዲህ የተገናኘቻቸውን ሰዎች ሙሉ መረጃ ሰታናለች ብለዋል ሚኒስትሩ ሚስተር ካጉዌ ። ዜጎች መጨነቅ የለባቸውም ካሉ በኋላ መንግስት የተለያዩ ውሳኔዎች ማስተላለፉን ገልጸዋል።

በመጪዎቹ 30 ቀናት የስፖርታዊ ውድድሮች የእስረኛ ጉብኝትና ማንኛቸውም ሀገራዊ ስብሰባዎች ክልክል መሆናቸውን አስታውቀዋል። ሕዝቦች ተገቢ ጥንቃቄ እንዲያደርጉ ጠይቀው የበሽታው ምልክት የታየባቸው ሰዎች ወደሚመለከተው የሕክምና ማዕከል ሄደው እንዲመረመሩም አስገንዝበዋል። ኮሮና በናይሮቢ መገኘቱን ተከትሎ በኬንያ ያለው ኢትዮጵያ ኤምባሲም በአገሩ ለሚኖሩ ኢትዮጵያውያን ማስጠንቀቂያ አስተላልፈዋል። ኤምባሲው በናይሮቢ እንዲሁም በሌሎች የኬንያ አካባቢ ነዋሪ ኢትዮጵያውያን

ህዝብ የሚበዛባቸው ቦታዎች ከማዘውተር እንዲቆጠቡ አሳስበዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። የደቡብ አፍሪቃ የጤና ጥበቃ ሚኒስቴር ዛሬ ስምንት ተጨማሪ የኖቬል ኮረና ቫይረስ በሽተኞች መኖራቸውን አስታውቋል። በአጠቃላይ ቢያንስ 24 ደርሰዋል ማለት ነው። የደቡብ አፍሪካ ብሔራዊ የተዛማች በሽታዎች ተቋም ሀገሪቱ የመጀመሪያው በሀገር ውስጥ የተላለፈ የኖቬል ኮረና ቫይረስ አይታለች ሲል

ትላንት ዘግቦ ነበር። ነገር ግን የተባለው ሰው በሽታው እንደሌለበት ገልጾ ለተሳሳተው ዘገባ በትዊተር ይቅርታ ጠይቋል። እስካሁን ባለው ጊዜ በሀገሪቱ ኮሮና ቫይረስ የተገኘባቸው ሰዎች ከውጭ ሀገራት የገቡ ናቸው። በአሁኑ ወቅት በሽታው በሀገሪቱ መስፋፋቱን የሚያሳይ ምልክት የለም ብሏል የሀገሪቱ ብሔራዊ የተዛማች በሽታዎች ተቋም። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቅርቡ ሰፊ የኮሮና ቫይረስ ምርመራ ይደረጋል ሲሉ

ዛሬ በትዊተር ገልጸዋል። ነገር ግን ምርመራው መቼና እንዴት እንደሚጀመር ያብራሩት ነገር የለም። ትራምፕ አያይዘውም የበሽታ ቁጥጥር ማዕከሉ የምርመራውን አሰራር ተመልክቶ አጥንቷል፣ ነገር ግን ያደረገው ነገር የለም። ፕሬዚደንት ኦባማ ያደረጉት ለውጥም የባሰ እንዲወሳሰብ አድርጎታል ብለዋል። ኦባማ አደረጉት ስላሉት ለውጥ ያቀረቡት ማስረጃ የለም። ቻይና ዛሬ በሀገሪቱ የተገኙት የኮሮና ቫይረስ በሽተኞች

ዘጠኝ ብቻ መሆናቸውን አስታውቃለች። በቀን በብዙ ሺዎች የሚቆጠሩ የቫይረሱ በሽተኞች ሲገኙባት የነበረች ሀገር የበሽተኞቹ ቁጥር እንዲህ ማነሱ ያስደምማል ተብሏል። የአማራ ክልል ጠቅላይ ፍርድ ቤት ዛሬ በዋሉው ችሎት አቶ በረከት ስምዖን፣ አቶ ታደሰ ካሳ እና አቶ ዳንኤል ግዛው በተከሰሱበት ወንጀል የመጨረሻ ውሳኔ ለመስጠት ለሚያዝያ 19 2012 ቀጠሮ ተሰጥቷል። አሴር ምስጋናው

ዜናውን ይዛለች። መዝገቡ ለውሳኔ የቀረበው በሁለቱ ወገኖች መካከል የነበረው ክርክር በመጠናቀቁ እንደሆነ ችሎቱ አስታውቋል። በከሳሽ የክልሉ አቃቢ ሕግና በተከሳሾች የቀረበው የሰው ምስክርና የሰነድ ማስረጃ ብዛት ያለው ነው ሲል ችሎቱ አስታውቋል። ማስረጃዎችን ለመመርመርና ከሕግ ጋር አገናዝቦ ትክክለኛውን ውሳኔ ለመስጠት ጊዜ እንደሚያስፈልገውም በችሎቱ ተገልጿል። ፍርድ ቤቱ በርካታ ሰነድ ያለበትና ተዘዋዋሪ ችሎቶችንም የሚያይ በመሆኑ በቀጠሮ ቀን እንዲደርስ

ጥረት እንደሚያደርግም ጠቁሟል። አቶ በረከት ስምኦን በበኩላቸው ፍርድ ቤቱ ስራ እንደሚበዛበት ገልጸው ያለባቸውን የጤና ችግር ከግምት ውስጥ አስገብቶ በተጠቀሰው ቀነ ቀጠሮ ውሳኔ እንዲሰጥ ፍርድ ቤቱን ጠይቀዋል። ክርክሩ የተጠናቀቀ በመሆኑ ተከሳሾቹ የማጠቃለያ ንግግር በመዝገብ ቤት በኩል ከፋይሉ ጋር እንዲያያይዙም ችሎቱ ትእዛዝ ሰጥቷል። የጥረት ኮርፖሬት ከፍተኛ አመራር የነበሩት አቶ በረከት ስምኦን እና አቶ ታደሰ ካሳ በቀረበባቸው የሙስናና ስራን በማያመች መልኩ መምራት በሚሉ ክሶች ከአንድ አመት በላይ

እስር ላይ መቆየታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህር ዳር። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አብዛኞቹ ከአውሮፓ የሚነሱ የአውሮፕላን በረራዎችን ያገዱት አስቀድመው እኛን ሳያማክሩ ነው በማለት ከፍተኛ የአውሮፓ ባለሥልጣኖች ትላንት ነቅፈዋል። ፕሬዚዳንቱ ይህን እርምጃ የወሰዱት የኮሮና ቫይረስ መዛመትን ለመግታት ነው ተብሏል። የዩናይትድ ስቴትስ ፕሬዚደንት የጉዞ ገደብ ያደረጉት አስቀድመው ሳያማክሩን መሆኑ

የአውሮፓ ህብረት አይደግፈውም ሲሉ የአውሮፓ ኮሚሽን ፕሬዚደንት ኤርሰላ ቨንደርሌን እና የአውሮፓ ካውንስል ፕሬዚደንት ቻርልስ ሚሼል ባወጡት የጋራ መግለጫ ነቅፈዋል። ኮሮና ቫይረስ በአንድ አህጉር ላይ የተወሰነ ሳይሆን በዓለም አቀፍ ደረጃ የተከሰተ ቀውስ በመሆኑ ከግል እርምጃ ይልቅ ትብብርን ይጠይቃል ብለዋል። የአውሮፓ ባለሥልጣኖቹ አያይዘውም የአውሮፓ ህብረት የቫይረሱ መዛመትን ለመገደብ

ጠንካራ እርምጃ እየወሰደ ነው ብለዋል። በመጨረሻም የዩናይትድ ስቴትስ ተዋጊ አይሮፕላኖች ኢራቅ ላይ በኢራን የሚደገፍ ሚሊሻ ቦታዎችን መጥተዋል። ከአንድ ቀን በፊት በአሜሪካና በጥምረት ኃይሎች ወታደሮች ላይ ለተከፈተው ጥቃት በቀል መሆኑ ተገልጿል። ትላንት ማታና ዛሬ ማለዳ የተካሄዱት የአየር ድብደባዎች ኢላማ ያደረጉት አምስት የካታይፕ ሂዝብ አላህ የመሳሪያ ማከማቻ ቦታዎች እንደሆነ ታውቋል።

ይህ ቡድን ባለፈው ረቡዕ በኢራቅ ወታደራዊ ሰፈር ላይ ጥቃት ከፍቶ ሁለት የአሜሪካ ወታደሮችና አንድ እንግሊዛዊ ወታደር ተገድለዋል፣ 14 ደግሞ ቆስለዋል። የዩናይትድ ስቴትስ መከላከያ ሚኒስቴር ያወጣው መግለጫ የተወሰደው እርምጃ የመከላከል ተመጣጣኝና ለተደቀነው አደጋ ምላሽ ነው ይላል። መግለጫው አያይዞም በካታኢብ ሂዝቦላህ ላይ የአየር ድብደባ የተካሄደው

በጥምረት ኃይሎች ላይ ጥቃት የመክፈት አቅሙን ለማመናመን የታቀደ መሆኑንም አስገንዝቧል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ።

ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበድ ነኝ። በአለም ዜናዎች የጀመረው መደበኛው ፕሮግራማችን እንደ ወትረው ሁሉ በ22፣ በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94 ነጥብ 3 ና እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አቢይ ርዕስ

ለኢትዮጵያ የመጀመሪያ የሆነው የኮሮና ቫይረስ ተጋላጭ በምርመራ መረጋገጡ ይፋ ተደርገዋል። የጃፓን ዜግነት ያላቸው እኒህ ሰው ባለፈው የካቲት 25 2012 ዓ ም ከቡርኪና ፋሶ ወደ አዲስ አበባ የገቡ መሆናቸውንም ኢትዮጵያ አስታውቃለች። ከተባሉ ግለሰብ ጋር መገናኘታቸው የተረጋገጡ 25 ሰዎችም ለይቶ ማቆያ ውስጥ እንዲቆዩ መደረጋቸውን የጤና ጥበቃ ሚኒስቴር ገልጠዋል። ሙክታር ጀማል ተከታትሉታል።

ዓለም አቀፉ የጤና ድርጅት ደብሊውኤችኦ የዓለም ወረርሽኝ ያለው የኮሮና ቫይረስ የመጀመሪያው ተጠቂ ኢትዮጵያ ውስጥ መገኘቱ የጤና ጥበቃ ሚኒስቴር አስታውቋል። ሚኒስትሯ ዶክተር ሊያ ታደሰ ዛሬ ለመገናኛ ብዙሀን በሰጡት መግለጫ ቫይረሱ የተገኘባቸው ግለሰብ ጃፓናዊ መሆናቸውን ተናግረዋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በኮሮና ቫይረስ ወይም ኮቪድ-19

የተያዘ አንድ ግለሰብ በኢትዮጵያ ውስጥ መገኘቱን አረጋግጧል። ለመጀመሪያ ጊዜ አንድ በቫይረሱ የተያዘ ሰው መኖሩን አረጋግጧል። ይህ ግለሰብ የ48 ዓመት ወንድ የጃፓን ዜጋ ሲሆን ወደ ኢትዮጵያ የገባው በየካቲት 25 2012 ዓ.ም ከቡርኪና ፋሶ ወደ አዲስ አበባ በመምጣት ሲሆን በሽታው የጀመረው ከሶስት ቀን በፊት እንደሆነና

በዛሬው ዕለት ደግሞ በትላንትናው ዕለት ወደ እኛ መለያ ማዕከል ገብቶ ምርመራዎች ተደርጎለት በዛሬ ሌሊት በተደረጉ ምርመራዎች በሽታው እንዳለበት ተረጋግጧል። ቫይረሱ ቻይና ውስጥ ከተገኘበት ጊዜ ጀምሮ ወደ ሀገር እንዳይገባ፣ ከገባም ጉዳቱን ለመቀነስ የኢትዮጵያ መንግስትና የጤና ጥበቃ ሚኒስቴር በርካታ ስራዎችን

ሲያከናውን መቆየታቸውን የገለጹት ዶክተር ሊያ ታደሰ በኢትዮጵያ ውስጥ የመጀመሪያው የኮሮና ቫይረስ ተጠቂ መገኘቱ የመከላከል እርምጃዎችን እንድናጠናክር እንጂ እንድንደናገጥ ሊያደርገን አይገባም ብለዋል። የቫይረሱ ተጠቂ የሆኑት ሰው ቫይረሱ እንዳለባቸው ከማወቃቸውና ወደ ሕክምና ከመሄዳቸው በፊት የአዲስ አበባ ቆይታና እንቅስቃሴያቸውን በተመለከተ

ከሀገራት እየወሰዱ ያሉ አይነት ውሳኔዎች በኢትዮጵያ በኩልስ ይጠበቃል ወይ? የሚሉ ጥያቄዎች በመግለጫው ላይ ከጋዜጠኞች በኩል ቀርበዋል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ ለጥያቄዎቹ ተከታዩ መልስ ሰጥተዋል። አሁን በኢትዮጵያ ውስጥ የተከሰተው በአሁኑ ወቅት የምናውቀው አንድ ኬዝ ነው። አንዱም ኬዝ በለይቶ ማቆያ ውስጥ ነው ያለው። የጤናነት ሁኔታውም መልካም ነው። ከእሱ ጋር ንክኪ የነበራቸውም ሰዎች በክትትል ላይ ነው ያሉት።

ስለዚህ እነዚህ ነገሮች ተዳምረው ነው ወደፊት ሊሰራ የሚችለው ሁኔታ ሊከተል የሚችለው እንጂ አንድ ኬስ ስለተገኘ የሚወሰድ ምንም አይነት እርምጃ አይኖርም። ይህንን ስንል ግን ማህበረሰባችን ሊወስዳቸው የሚገባው ደግሞ ጥንቃቄ ሊኖር ይገባል። ከዚህ በፊት ሳይገባም በፊት

ብዙ ጊዜ የምናሳስባቸው ማህበረሰቡ እንዲከተል በየምናገኛቸው አጋጣሚዎች የምናስቀምጣቸው መልእክቶች አሉ። እነሱን መከተል ነው። ኮሮና ቫይረስ የሚያዙ አብዛኛዎቹ ሰዎች ከቀላል ሕመም በኋላ ይድናሉ ያሉት ዶክተር ሊያ ታደሰ

እድሜያቸው በገፋ ወይንም ሌላ የጤና ሁከት ያለባቸው ሰዎች ላይ ግን ሊከፋ ይችላል ብለዋል ሚኒስቴሯ በመግለጫቸው። ኢትዮጵያ ቆይቶ ከተመለሰ በኋላ የኮሮና ቫይረስ ተገኝቶበታል ስለተባለው የአሜሪካ ወታደር እስካሁን የጠራ መረጃ አለመኖሩን ተናግረዋል። እስካሁን ባለን መረጃ ይህ ሰው የነበረው እዚህ ኢትዮጵያ ውስጥ የነበረው ከፌብርዋሪ 17 እስከ 21 በአውሮፓውያን አቆጣጠር ሲሆን

በሽታው ኖሮት ሆስፒታል ውስጥ ገብቷል ተብሎ የተገለጸው ማርች ዘጠኝ አካባቢ ነው መግለጫዎቹን የተሰሙት። ስለዚህ በተደረጉት ይሄ በዚህ ባለን መረጃ መሰረት የተለያየ ነገሮች ሊሆኑ ይችላሉ። ግልጽ አይደለም በምን መልኩ በሽታው የያዘው የተያዘው የሚለው ነገር። እዚህ የቆየው አራት ቀን ነው ከሌላ ቦታ ታሞ መጥቶ በዚህም ሄዶ ሊሆን ይችላል። ከዚህ ከተመለሰም በኋላ ህመሙ ይዞት ሊሆን ይችላል።

እዚህም በነበረበት ቆይታ ሊሆን ይችላል። በአሁን ሰዓት መንግስት የበሽታውን አሳሳቢነት በመረዳት 300 ሚሊየን ብር በጀት ለመከላከያ መመደቡን የገለጹት ዶክተር ሊያ የጤና ጥበቃ ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የቫይረሱን ስርጭት ለመግታት እና ለመቆጣጠር ተገቢውን እርምጃ እየወሰዱ መሆናቸውን ገልጸዋል። በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት መስሪያ ቤት ውስጥ የድንገተኛ ኦፕሬሽን ማዕከል ተቋቁሞ

ለ ሀያ አራት ሰዓታት እየሰራ እንደሚገኝም ዶክተር ሊያ በማከል ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።

ተከታዩም ከኮሮና ቫይረስ ጉዳይ ጋር ያቆየናል። የስጋት ቃጠናዎችን በመለየት የኮቪድ-19 ወይም የኮሮና ቫይረስን መዛመት ለመከላከል ቅድመ ዝግጅት እየተደረገ መሆኑን የደቡብ ክልል ጤና ቢሮና በክልሉ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታውቀዋል። ቫይረሱ ስለሚሰራጭባቸው መንገዶችና ሌሎች ህመሙን የሚመለከቱ መረጃዎችና ትምህርታዊ አገልግሎቶች በተለያዩ መንገዶች

ህብረተሰቡ ዘንድ እንዲደርስ እየሰሩ መሆናቸውን የጤና ቢሮ የህዝብ ግንኙነት ኃላፊ አቶ ቀድረላ አህመድ አስረድተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት አለው። በደቡብ ክልል የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዲሬክተር አቶ ማሙሽ ሁሴን እንዳሉት የኮሮና ቫይረስ በዓለም ታይቶ ትኩረት ካገኘበት ጊዜ ጀምሮ በክልሉ ለመከላከል የሚያስችል ቅድመ ዝግጅት ሲደረግ ቆይቷል። በክልሉ ርዕሰ መስተዳደር የሚመራ ግብረ ኃይል መቋቋሙን ገልጧል። ክልላዊ ዝግጅቶች

ከነዚህም ውስጥ አንደኛው ይሄንን ተግባር ሊመራ የሚችል እና ባለቤት ሆኖ ቀጣይ በሽታውን ለቁጥጥር ይረዳ ዘንድ ግብረ ኃይል ተቋቁሟል። ክልላዊ ግብረ ኃይል ይህ ክልላዊ ግብረ ኃይል በክልሉ ምክትል ርዕሰ መስተዳደር የሚመራና ባለድርሻ የቢሮ ኃላፊዎችን ያካተተ ነው። ከዚያም ውጪ ከስር የቴክኒክ ስራውን ሊመሩ የሚችሉ አራት ተጨማሪ ግብረ ኃይሎች ተቋቁመዋል። አንደኛ ከግብአት አንጻር የሎጂስቲክ ኢሹዎችን የሚፈታ ግብረ ኃይል አለ።

ሁለተኛው የሚዲያ ስራን በተለይ ግንዛቤ ስራን ለይቶ የሚሰራ ግብረ ኃይል አለ። ሶስተኛው ምናልባት እንኳን ኬዙ ቢከሰት ሕክምና ሊሰጥ የሚችል የባለሙያዎች ቡድን ተቋቁሟል። ከዚህም ውጪ የበሽታን ቅኝት ለብቻ የሚሰራ ግብረ ኃይሎች አሉ። የኢትዮጵያ አየር መንገድ መዳረሻዎችን ጨምሮ የስጋት ቅጥናዎችም ተለይተው ክትትል የተደረገ መሆኑን ተናግረው ከውጭ መጡ ሰላሳ ሰዎች ተጠርጥረው ሃያ ስምንቶቹ ጤንነታቸው ተረጋግጦ ወደ ማህበረሰቡ መቀላቀላቸውና

ሁለቱ ደግሞ አሁንም በኮራንታይን ውስጥ መሆናቸውን ተናግሯል። እኛ ክልል ላይ እንደምታውቀው ሶስት የአውሮፕላን መዳረሻ አካባቢዎች አሉ። አንደኛው አዋሳ ነው። ሁለተኛው አርባ ምንጭ ነው። ሶስተኛው ጂንካ ኤርፖርት ነው። በተለይ በሽታው ሪፖርት ከተደረገባቸው መቶ አስር አካባቢ ሀገራት የሚመጡ መንገደኞች እዛ አካባቢ ላይ የሙቀት ምርመራ እናደርጋለን። ምናልባትም በሽታው አስራ አራት ቀን ያህል ሊፈጅ ስለሚችል ምልክት እስከሚያሳይ

ለአስራ አራት ቀን እንዲቆዩ እናደርጋለን በተዘጋጁ ማቆያዎች። ይሄ ስራ በተለይ በሐዋሳው አየር መንገድ ሐዋሳ ላይ እንደምታውቀው የኢንዱስትሪ ፓርክም አለ። ይሄ የኢንዱስትሪ ፓርክ በርካታ የውጭ ሀገር ዜጎች ናቸው ያሉበት።

ስለዚህ ወደዚህ የሚመጡ የሚሄዱ፣ የሚመላለሱ አካላቶች ስላሉ በተለይ ሐዋሳ ኳራንታይን እስካሁን ሰላሳ የሚጠጉ ከውጭ ሀገር የመጧ ማቆያ ቆይተው ሀያ ስምንቱ ምልክቱ ስላልታየባቸው ወጥተው ወደ ስራቸው እንዲገቡ ተደርጓል። ሁለት ያው አንደኛው ዛሬ ማታ ላይ ይጨርሳል ቆይታውን አንደኛው ሶስት ቀን ይቀረዋል። ስለዚህ አንድ እየሰራ ነው ያለ ነው የመዳረሻ ቦታዎችን ነው በአየር ትራንስፖርት ማለት ነው ክልሉ የሚዋስንባቸው የኬንያና የሱዳን በሮችም ሌላው

ትኩረት ክት ለሚደረግባቸው መሆኑም ተናግረዋል። ትናንት ደግሞ በእርገ ጨፈ ከተማ በመንገድ ስራ የተሰማራ አንድ ግብፃዊ ማቋያ ውስጥ መግባቱን ገልጠዋል። በተለይ ሞያሌ የኬንያ መስመር፣ ኮንሶ እነዚህ መስመሮችም ላይ ደግሞ ተጨማሪ የግንዛቤ ስራ የልማት ኮሪደር ያሉበትን አካባቢ የመንገድ ስራዎች፣ የውሃ ፕሮጀክቶች

እና የሱካር ፕሮጀክቶች ያሉበት ኤሪያም የልማት ኮሪደሮችም ተለይተዋል። በዚህ ውስጥ ማለት ነው። ከዚህ ውስጥ በአጠቃላይ ተቋማትን የማዘጋጀት ስራ ነው እየተሰራ ያለው። አሁን ባለው ሁኔታ ክልል ሶስቱ አርባ ምንጭ፣ ዲንካ እና አዋሳ ላይ ዛሬ የጤና ባለሙያዎች የኮሮና ስልጠና ጨርሰዋል። እነዚህ አካባቢ አስፈላጊውንም ግባት ይዘው ገብተዋል።

ሐዋሳ ላይ አይዞሌሽን ሴንተር የሚባል አለ፣ ለህክምና የሚወጥ እሱን ሴንተር ኦልሬዲ አቋቁመናል። ከዛሬ ጀምሮ ቢከሰት እንኳን ክፍት አድርገናል። ባለሙያዎቹም እዛ አካባቢ ላይ መደባ አግኝተዋል የሰለጠኑ ባለሙያዎች

ማታ ላይ ያው ለመረጃ በሰጠ ተመሳሳይ የፕሮጀክት ስራ ሊመጣ ሊሰራ የገባ ግብጻዊ አግኝተን ነበረ። እኛ ሀገር ከገባ አራተኛ ቀኑ ነው። እሱን በህክምና ጣቢያ ላይ በምርመራ ሂደት ላይ ነው የተገኘው። ሶስቱ ምርመራ አድርገን ከኳራንታይን እንዲገባ አድርገናል። ኦልሬዲ በዛ መስመር ነው ያለው። ስራውም ያለው ፕሮጀክቱም ያለው ኢድጋ ጨፍ የምትባል ቦታ ላይ ነው። ትናንትና ደግሞ ኬንያ ተመሳሳይ ፖዚቲቭ እንደተገኘ ነው የተቀመጠው። ቅድም እንዳልኩ የየፍስ ኮሪደራችን አንዱ ይሄ የኬንያው መስመር ነው

አካባቢ ላይ አንደኛው እዛ ያለውን

የባለሙያ ቲም የማሰልጠን ስራ ነው። አንዱ ስራ ግንዛቤ እንዲይዝ እና ስራው የሚሆን ሎጂስቲኮችን የማቅረብ ሞር ደግሞ በሽታውን የመከላከል ስራ ላይ በተጠናከረ መንገድ እየተሰራ ነው ያለው። በተለይ የኬንያ በተለይ ይሄ በድንበር አካባቢ የሚገቡ መስመሮችን ተከተልን በዛ ልክ እየሰራን ነው። በቀጣይ ደግሞ የተጠናከረ የሚሄድ ነው ማለት ነው። የክልሉ ህዝብ ስለ ቫይረሱ በቂ ግንዛቤ እንዲኖረው በተለያዩ መንገድ የማስተማር ስራ የተከናወነ መሆኑንም የክልሉ ጤና ቢሮ የህዝብ ግንኙነት ኃላፊ አቶ ቀጠረላ ሀሚድ አስረድተዋል።

ህዝቡ ትክክለኛ መረጃ ከመንግስት እና የሚመለከታቸው አካላት ብቻ እንዲጠቀሙ ትሪ አቅርበዋል። ህብረተሰቡን ለማሳወቅ እኛ ረሳችን ቀጥታ ወርደን ከምንሰራው በተጨማሪ የተለያዩ ሚዲያዎች አሉ በክልሉ ውስጥ እነዚ ሚዲያዎች ማፕ በማድረግ በመለየት እነዛ ሚዲያዎች

የተወሰነ የማሳወቂያ አንተን መድረግ ይኖረናል። ከዛ በኋላ ለመሱም እቅድ አውጥተው እንዲሰሩ የሚደረጉበት ሁኔታ አለ። ከወራት በፊት በቻይና የተከሰተው የኮሮና ቫይረስ እስካሁን ከአንድ መቶ ሰላሳ አራት በላይ ሀገራትን ያዳረሰ ሲሆን ከአንድ መቶ ሰላሳ ሁለት ሺህ በላይ የአለም ህዝብ በቫይረሱ ተይዟል። ከአራት ሺህ በላይ የአለም ህዝብ ደግሞ በቫይረሱ ምክንያት ህይወታቸው አልፏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም

ናታን ዘብዴዎስን ለዘገባው አመሰግናለሁ። አድማጮች እየተከታተላችሁት ያላችሁት የአርብ ምሽት የመጋቢት አራት 2012 የአርብ ምሽት ዝግጅታችንን ነው። በተከታዩ ዘገባ ደግሞ ወደ ጎረቤት ኬንያ እንሻገራለን። ኬንያ ሰው ለኮሮና ቫይረስ የተጋለጠ ሰው በአገሯ መገኘቱን አስታውቃለች። የአገሪቱ ጤና ሚኒስትር ከአሜሪካ በቅርቡ የተመለሰች አንዲት ወጣት ለቫይረሱ መጋለጧ በምርመራ መረጋገጡን የአገሪቱ ጤና ጥበቃ ሚኒስትር ዛሬ ይፋ አድርጓል።

ገልሞ ዳዊት ዝርዝሩን ይዘዋል። የኬንያ ጤና ጥበቃ ሚኒስቴር መስሪያ ቤት ኬንያ የኮሮና ቫይረስ የተገኘባቸው የአፍሪካ አገሮች አስራሶስተኛዋ መሆኗን ዛሬ አስታወቀ። ሙታይ ካጉ የኬንያ ጤና ጥበቃ ሚኒስቴር ቫይረሱ ከዩናይትድ ስቴትስ በቅርቡ የተመለሰች አንዲት የኬንያ ዜጋ ላይ መገኘቱን አረጋግጠዋል።

ኮሮና ቫይረስ ኬንያ ውስጥ የመጀመሪያው የኮሮና ቫይረስ አጋጣሚ መገኘቱን የጤና ሚኒስቴር ማረጋገጡን ልነግራችሁ ፈልጋለሁ። አጋጣሚው መኖሩ የተረጋገጠው ትናንት መጋቢት 3 2012 ዓ ምህረት ምሽት ላይ ሲሆን ኮሮና ቫይረስ የተገኘባት ከዩናይትድ ስቴትስ በለንደን እንግሊዝ አድርጋ የካቲት 26 2012 ዓ ምህረት ወደ ናይሮቢ የተመለሰች ኬንያዊት ናት።

ቫይረሱ እንዳላት የተረጋገጠው በኬንያ የጤና ሚኒስቴር ብሔራዊ የኢንፍሉዌንዛ ማዕከል በተደረገው ምርመራ ነው። ሚኒስትሩ ቫይረሱ የተገኘባት የ27 ዓመት ወጣት መሆኗን ገልጸው በአሁኑ ወቅት ጤንነቷ በጥሩ ሁኔታ ላይ ይገኛል ብለዋል።

ነገር ግን ወጣቷ ከአሜሪካ ወደ ትውልድ ሀገሯ የተመለሰችበት ጊዜና ቫይረሱ እንደተገኘባት የታወቀው ቀን መራራቁ አሁንም ስጋት ሆነዋል። ወጣቷ ተባባሪ በመሆኗ ወደ ሀገር ከተመለሰች ወዲህ የተገናኘቻቸውን ሰዎች ሙሉ መረጃ ሰታናለች ብለዋል ሚኒስትሩ ሚስተር ካጉዌ። ዜጎች መጨነቅ የለባቸውም ካሉ በኋላ መንግስት የተለያዩ ውሳኔዎች ማስተላለፉን ገልጸዋል። በመጪዎቹ 30 ቀናት የስፖርታዊ ውድድሮች፣ የእስረኛ ጉብኝትና ማንኛቸውም ሀገራዊ ስብሰባዎች ክልክል መሆናቸውን አስታውቀዋል።

ህዝቦች ተገቢ ጥንቃቄ እንዲያደርጉ ጠይቀው የበሽታው ምልክት የታየባቸው ሰዎች ወደሚመለከተው የሕክምና ማዕከል ሄደው እንዲመረመሩም አስገንዝበዋል። ኮሮና በናይሮቢ መገኘቱን ተከትሎ በኬንያ ያለው የኢትዮጵያ ኤምባሲም በአገሩ ለሚኖሩ ኢትዮጵያውያን ማስጠንቀቂያ አስተላልፈዋል። ኤምባሲው በናይሮቢ እንዲሁም በሌሎች የኬንያ አካባቢ ነዋሪ ኢትዮጵያውያን ሕዝብ የሚበዛባቸው ቦታዎች ከማዘወተር እንዲቆጠቡ አሳስበዋል። ለአሜሪካ ድምፅ ገልሙ ዳዊት ከናይሮቢ።

አድማጮች፣ ተከታዩ ደግሞ ወደ ምስራቅ ኢትዮጵያ ይወስደናል። የሶማሌ ክልል ሲቲ ዞን አስተዳደር በአፋር ክልል የታጠቁ ሰዎች በአርብቶ አደሮች ላይ ጥቃት እየፈጸሙ ነው ሲል ከሰሰ። በተባለው ጥቃትም አስራ ሁለት ሰዎች ተገድለውብኛል ያለው የሶማሌ ክልል ድርጊቱን የፈጸሙት የአፋር ልዩ ኃይል አባላት ሳይሆኑ አይቀርምም ብሏል።

የአፋር ክልል በበኩሉ በሁለቱ ወረዳዎች ግጭት ተቀስቅሶ ከሁለቱም ወገኖች ሰዎች መጎዳታቸውን አረጋግጧል። ድርጊቱ ግን በአፋር ክልል ልዩ ፖሊስ የተፈጸመ ነው የሚለውን አስተባብሏል። የአፋር ክልል ኃይሎች ከአካባቢው እንዲወጡና በምትኩም የፌዴራል መከላከያና የፌዴራል ፖሊስ የጸጥታ ማስከበሩን ሥራ እንዲሠሩ በተደረሰው ስምምነት መሠረት የአፋር ልዩ ኃይል አካባቢውን ለቆ ከወጣ ወራቶች ተቆጥረዋል ነው ያለው። አዲስ ቸኮል ዝርዝሩን ይዟል።

በሶማሌ ክልል የሲቲዞም ፖለቲካ ጉዳይ ኃላፊ የሆኑት አቶ አብድረሽን ሰምሬ በተለይ ለቪዮ እንዳስታወቁት ካለፈው ሳምንት ጀምሮ በሜሶና አፍደም ወረዳዎች ያዝለቅቅ እያደረገ በሚፈጸም ጥቃት አስራ ሁለት የሶማሌ ክልል ነዋሪዎች ተገድለውብኛል ብለዋል። የውሃ የዝናብ ጥበት አለ። የአዋሽ ወንዝ አካባቢ ከብት ለማጠጣት ሲሞከር ወንዙን የመከልከል ችግሮች በአፋር በኩል እየታዩ ነበር። አላሌ የምትባል ቀበሌ የቀበሌው ሊቀመንበር ተገድለዋል። ሶስት ቀናት ሶስት ሰዎች ተገድለዋል፣ ከብቱም ተዘርፈዋል።

ዚህ ግጭት በሁለት ቀን ውስጥ አንድ ቀን አራት ሰው እና ሰባት ሰው የሞቱ ቆስለዋል። በሁለተኛው ቀንም አምስት ሰው የሞቱ ስድስት ሰው የቆሰሉ በጠቅላላው ወደ አስራ ሶስት ሰው ይሆናሉ ወደ አስራ አምስት ሰው ደግሞ ይነቁሳሉ። እንደዚውም ተመሳሳይ ብዙ ያላቂ የከብት ድርሻዎች ተፈጥመዋል። ጥቃቱን የፈጸመው የአፋር ክልል ልዩ ኃይል ነው ብለዋል አቶ አብዱረሽድ። መጀመሪያ አካባቢ እንዳልብቷደር መስሎን ነበር፣ በዚህ በሶስቱ ግድያዎች ማለት ነው

በኋላ ወደዚህ ወደ መደናዊ አካባቢ ደግሞ ሰፋ ያለ ደግሞ ሌላ ግጭት ተከሰተ። ይህ ችግር የሚፈጥነው ባለፉት አስር ቀናቶች የአፋር ልዩ ፖሊስ ሰልጥነው የተመረቁ ነበሩ። ያ አፋር ወደዚ አካባቢ አሰማርቷል። ከነ ዩኒፎርማቸው እንትን ያሉ የአፋር ክልል መንግስት፣ ልዩ ፖሊስ አሰማራቸው ነው ናቸው ወይስ ሰልጥ ነው በግላቸው ነው ሰዎቹ እንትን የሚሉት አይ ሰልጥ የአፋር

አዲስ የተመረጡ ልዩ ፖሊስ ናቸው፣ ፖሊስ ኃይላት ናቸው እና የክልሉ መንግስት ነው ያሰማራቸው ብለው ነው የምታስቡት? ከዛ ውጭ ናቸው የሚል ሀሳብ የለንም። የአፋር ክልል ጸጥታ ጉዳዮች ቢሮ ኃላፊ ግን ክሱን አይቀበሉትም። የቢሮ ኃላፊው አቶ አህመድ ሱልጣን ግጭት መኖሩን እና በሁለቱም ወገድ ጉዳት መድረሱን አምነው ይህ ግን በልዩ ኃይሉ የተፈጸመ ነው መባሉን ስህተት ነው ብለዋል።

ስትሰማ ብዙ ነገር ሊመስል ይችላል፣ ግን በአካል ስትሄድ በሌላ ሳይድ ነው የምታገኛቸው። እኛ ሰዎች ሌላ ክልል ገብተው ሌላ ሰው ላይ ጥቃት የመፈጸም በህልም ድምድም የለውም። አፋር ሲጀመር ማለት የራሱ የሆነ በቂ የሆነ መሬት አለው። ስለዚህ ምንጊዜም ያው በተከላካይነት እና በቦታው ላይ ሲጠቃ ነው ታሪክ የሚያሳየን እና ስለዚህ እኛ ልዩ ኃይል የሚባል ነገር የለም እዛ አካባቢ በተለይ በዚህ መስመር ላይ ባሉ ከፌዴራል መንግስት እና ከሶማሌ ክልል መንግስትም የአፋር ክልል መንግስት የተስማሙበት ምንድን ነው

እኛ ጸጥታ ኃይል በፊት ነበረ። አሁን ግን ሁለቱም ህዝብ በግጦሽ ና በውሀ በሚያደርገው ግጭት ምክንያት ልዩ ኃይል ነው እንዲህ ያደረገን የሚባል ነገር ስለነበረ ተስማምተን አውጥተን ሌላ አካባቢ ነው ያለው። እዛ አካባቢ ልዩ ኃይል የሚባል ነገር የለም። ግጭት ነበረ አልነበረም? ግጭት ነበረ። የነበረው ግጭት በመከላከያ ሰራዊት አማካኝነት ለጊዜው ሊቆም ችሏል። አሁንም

መከላከያ ሰራዊት ነው መሀል ገብቶ ያለው። በአርብቶ አደሮች መካከል ነው ማለት ነው ግጭቱ። በእኛ በኩል ያለው አርብቶ አደር ነው። በዛ በኩል የመጣው ሀይል እንግዲህ ያው ሚሊቴሪ የለበሰ ሀይል እስካልሆነ ድረስ ይሄ ነው ማለት በይቻል የመጡት እነሱ ናቸው እንጂ እኛ ወደ እነሱ ድንበር ገብተን ያደረግነ እርግጠኛ ሆኜ የምነግርህ ማለት ነው። ምን ያህል ጉዳት ደረሰባቸውን፣ ባለፈው ሰሞኑን በነበረው ግጭት ሁለቱም ወረዳ ላይ አንድ ተመሳሳይ ሰዓት ነው ግጭቱን የፈጠሩት። ከሀያ በላይ ነው ቁስሉ የደረሰው፣ ሞት ደግሞ ወደ ሰባት አካባቢ ሰው ህይወት አልፏል። በዚህ

ከፍተኛ ጉዳት ነው የደረሰው። ያም ሆኖ ከሶማሌ ክልል አመራሮች ጋር በመነጋገር በአካባቢው ሰላም ለማስፈን ጥረት ማድረጋቸውን እንደሚቀጥሉ አስታውቀዋል። አቶ አህመድ አክለውም ከኦሮሚያ ክልል ጋር ተፈጥሮ የነበረው ግጭት መረጋጋቱንና ከኦሮሚያ ክልል አመራሮች ጋር ለመነጋገር ቀጥሮ መያዛቸውንም አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።

አዲስ ቸኮልን ለዘገባው አመሰግናለሁ። አድማጮች፣ የአርብ ምሽት ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የምሽቱን ዘና የሚያደርግ ዜማ እንሰማና ወደ ሁለተኛው አጋማሽ እናምራል። እኔ ያንተው ሰምና ወርቅ ያንተው ቅኝት

يا انت ودها لا بل انت لجوز مستوى تي بل علي بالها عجز لا جزب فدرك

Makem ta fatna, se me se, fatna. Jabai jabai, yar koat jabai, garne imat baan hai, sadar gatwar hai, jabai

አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የዕለተ አርብ ምሽት ዝግጅታችንን ነው። ቀደም ብለን በተከታታይ ዘገባዎቻችን ከተመለከትነው የኮሮና ቫይረስ ስርጭትን ተጽዕኖ ወይም አንድምታ ጋር የተያያዘ ሌላ ዘገባ አለን። የአፍሪካ ህብረት ምጣኔ ሀብታዊ እድገት በኮሮና ቫይረስ መስፋፋት ሳቢያ በእጅጉ እንደሚቀንስ ተነግሯል።

በዓለም አቀፉ የንግድ ግንኙነቶች በአቅርቦትና ፍላጎት መቀነስ የተነሳም የአፍሪቃ ሀገሮች ምጣኔ ሀብት ከባድ ጉዳት እንደሚደርስበት በተባበሩት መንግስታት ድርጅት የአፍሪቃ ኢኮኖሚ ኮሚሽን ኃላፊ አስታወቁ። መለስካቸው አመሃ ተከታትሎታል።

በመንግስታቱ ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዋና ስራ አስፈጻሚ ቬራ ሶንጎዌ ዛሬ ከቀትር በኋላ በጠሩት ጋዜጣዊ መግለጫ ላይ እንደተናገሩት ይህ መግለጫ ከኮሮና ቫይረስ ከተቀሰቀሰበትና እየተስፋፋም የዓለም አብዛኛዎቹን አገሮች ካዳረሰ በኋላ የአፍሪካን ምጣኔ ሀብት በእጅጉ እየተፈታተነው ነው ብለዋል። የአፍሪካ ምጣኔ ሀብት በአማካይ ከ8 እስከ 10 በመቶ ማደግ ከነበረበት

በደናው ጊዜም ቢሆን በጣም ዝቅ ብሎ በሶስት ነጥብ ሁለት ያድግ እንደነበረም አስታውሰው አሁን በተፈጠረው አዲስ ሁኔታ ደግሞ ወደ ባሰ ምጣኔ ሀብታዊ ችግር አጉሪቱ እንደምትገባ አስረድተዋል።

ፒ ካገኘናቸው አሃዛዊ መረጃዎች እንደምናየው ከሆነ የአፍሪካ ላዕላይ ምጣኔ ሀብት የአሁኑ ሁኔታ በፈጠረው ተጽዕኖ ምክንያት አማካይ የእድገት መጠኑ በግማሽ ያህል ይቀንሳል። ይህ ባለበት የሚቀጥል ከሆነ አሁን ከምናድግበት ሶስት ነጥብ ሁለት ከመቶ ከሁለት ከመቶ በታች ወደሆነ አማካይ የእድገት መጠን ልንወርድ እንችላለን።

በዚህ ምክንያት ብዙ ተጨማሪ እሴቶችና የሀገር ውስጥ ምርት እናጣለን። ቬራ ሶንጎዌ በዝርዝር እንዳስረዱት ይህ ችግር የሚከሰትባቸው የተለያዩ ምክንያቶች አሉ። በአንድ በኩል በተከሰተው የኮሮና ቫይረስ ምክንያት ፍላጎቶች በአጠቃላይ ይቀዘቅዛሉ። ለዚህም ምሳሌ አድርገው ያቀረቡት የነዳጅ ዘይት ፍላጎት መቀዝቀዙን ነው። ይሄ ደግሞ በተራው እንደ ናይጄሪያ ባሉ የድፍድፍ ነዳጅ አምራች እና ላኪ ሀገሮች ምጣኔ ሀብት ላይ የሚያስከትለውን አሉታዊ ተጽዕኖ አሳይተዋል ናይጄሪያ

እስከ ዘጠና ቢሊዮን ዶላር ገቢ ልታጣ ትችላለች። ሌሎችም አፍሪካ ለገቢዋ የምትታመንባቸው ዘርፎች በተመሳሳይ የፍላጎት ድርቅ ይመታቸዋል። ቬራ ሶንግዌ በፍላጎት ዘርፉ ላይ የሚታየው ሌላ ችግር በቱሪዝም ኢንዱስትሪ ላይ ይሆናል። እንደ ሞሮኮ፣ ኬንያ፣ ደቡብ አፍሪቃና የመሳሰሉ ሀገሮች ከገበያቸው የበዛውን የሚያገኙት ከቱሪዝም ነው።

እንደምታውቁት ግን የአውሮፕላን በረራዎች በኬንያ፣ በኢትዮጵያ፣ በዩናይትድ ስቴትስ እና በሌሎችም ብዙ ሀገሮች ቀንሰዋል። እናም የሚጎበኙት ሁሉ እንደነበሩ ቢሆኑም ማንም አይመጣም። ስለሆነም ለሀገር ጉብኝት እሴቶቻችን ፍላጎት የለም። የአፍሪካ ኢኮኖሚክ ኮሚሽን ዋና ስራ አስፈጻሚ እንዳብራሩት በአቅርቦቱ በኩል ያለው ሁኔታ ለሀገሪቱ ተመሳሳይ ነው።

በኮሮና ቫይረስ ምክንያት በአጠቃላይ የዓለም ምጣኔ ሀብታዊ እንቅስቃሴ ስለሚቀዛቀዝ አፍሪካ ወደ ውጭ የምትልከውም ሆነ የምታስገባው በጣሙን የተገደበ ይሆናል። ዋጋዎች ሽቅብ ይወጣሉ፣ ድህነት በእጅጉ ይጨምራል ብለዋል። በተለይም 94 በመቶ የሚሆነውን የመድኃኒት ፍጆቷን ከውጭ ለምታስገባው አፍሪካ ጊዜው እጅግ ፈታኝ እንደሆነባት ሶንጉዌ አልሸሸጉም።

በዚህ ረገድ ያለውን ችግር ለመቋቋም የአፍሪካ ሀገሮች እርምጃ መውሰድ እንደጀመሩና የኢትዮጵያ መንግስትም ለጤና ዘርፉ የ300 ሚሊዮን ብር ተጨማሪ በጀት መመደቡን በምሳሌነት አንስተዋል መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ትርጉም አንድ ካገኘናቸው አኃዛዊ መረጃዎች እንደምናየው ከሆነ አፍሪካ በማክሮ ኢኮኖሚዋ ላይ

ሁኔታው በፈጠረው ተጽዕኖ ምክንያት ከአማካይ የእድገት መጠኗ ወደ ግማሽ ያህል ትቀንሳለች እና ይህ ባለበት የሚቀጥል ከሆነ አሁን ከምናድግበት 3.2 በመቶ ከሁለት በመቶ በታች ወደሆነ አማካይ የእድገት ምጣኔ ልንወርድ እንችላለን። በዚህ ምክንያትም ብዙ ተጨማሪ የሴትና የአገር ውስጥ ምርቶችን እናጣለን። ትርጉም ሁለት በፍላጎት ዘርፉ ላይ የሚታየው ሌላው ችግር ደግሞ በቱሪዝም ዘርፉ ላይ ይሆናል።

እንደሚታወቀው እንደ ሞሮኮ፣ ኬንያ፣ ደቡብ አፍሪካ እና የመሳሰሉ ሀገሮች አብዛኛውን ገቢያቸውን የሚያገኙት ከቱሪዝም ነው። ግን እንደምታውቁት የአውሮፕላን በረራዎች በኬንያ፣ በኢትዮጵያ፣ በዩናይትድ ስቴትስ እና በሌሎችም አያሌ ሀገሮች ቀንሰዋል እና የሚጎበኙት ሁሉ እንደነበሩ ቢሆንም ማንም አይመጣም። ስለሆነም ለቱሪስት ሴቶቻችን ፍላጎት የለም።

መለስካቸው፣ አመሃን ለዘገባው አመሰግናለሁ። ኢትዮጵያ የአባይን ውሃ የመጠቀም መብቷን የሚሸራርፍ ምንም አይነት ስምምነት ፈርማ አታውቅም ይላሉ ምሁራንና የፖለቲካ ተንታኞች። አባይን ከዳር እዳር አልደፍ ነውም የሚለው የአጼ ምኒሊክ የሺ ዘጠኝ መቶ ሁለት ዓ ም ስምምነትም ውሃውን አለመጠቀምን የሚያመለክት አይደለም ነው ያሉት።

ግብጽ ህጋዊና አሳሪ የሆነ ስምምነት ከመፈረም ይልቅ ጉልበትን ጫና ማድረግንና ሌሎች አማራጮችን ለመጠቀም ስትሞክር መታየቷንም አስታውሰዋል። በአሁኑ ወቅት ደግሞ ፍትሐዊ ያልሆነ ስምምነት እንዲፈረም ለማድረግ እየተጣደፈች መሆኑን ነው ያብራሩት። በአባይ ውሃ አጠቃቀምና በህዳሴው ግድብ ዙሪያ ከፍተኛ ምሁራን በተገኙበት የተካሄደውን ውይይት የተከታተለው እስክንድር ፍሬው ተከታዩን አድርሶናል።

በሳይንስና ከፍተኛ ትምህርት ሚኒስቴር አዘጋጅነት ዛሬ በአዲስ አበባ የተካሄደው መድረክ በህዳሴው ግድብ ላይ የሚካሄደው ድርድር አጣብቂኝ ውስጥ ከገባ ግብጽና ኢትዮጵያም ውዝግብ ከጀመሩ በኋላ ከተካሄዱት አንዱ ነው።

በአገር ውስጥ የሚገኙ ምሁራን በአካል በውጭ የሚገኙት ደግሞ ቴክኖሎጂን በመጠቀም ካሉበት ሆነው ተሳትፈዋል። ከናይል ወንዝ የውሃ መጠን 86 ከመቶ የሚሆነውን የምታመነጨው ኢትዮጵያ በወንዙ ላይ ያላት የመጠቀም መብት፣ በግብፅ የሚጠቀሱ ስምምነቶች፣ የግድቡ ግንባታና ሌሎች ነጥቦች በዚህ ውይይት ተዳሰዋል። ታዋቂው የታሪክ ምሁር ፕሮፌሰር ባህሩ ዘውዴ ካነሷቸው ነጥቦች አንዱ አጼ ምኒልክ የግብፅ ቅኝ ገዢ ከነበረችው እንግሊዝ ጋር በ1902 የተፈራረሙት ስምምነት ነው።

አባይን ከዳር እዳር አልደፍነውም የሚለው የአፄ ምኒልክ ስምምነት

የመጠቀም መብትን አሳልፎ የሚሰጥ አይደለም፣ በማለት አብራርተዋል። እንደ አውሮፓ አቆጣጠር በ92 ዓመተ ምህረት ከአጼ ምኒልክ ጋር የድንበር ውል ስትዋዋል በሌሎች ድንበር ውል ባልታየ ሁኔታ ከድንበር ጋር የማይገናኙ አንቀጾች ይገባሉ። ለምሳሌ ጋምቤላ የሚባለው ቦታ ጋምቤላ የንግድ ማዕከል የመሆኑ በዛ ስምምነት ነው። ባቡር መስመር በኢትዮጵያ አቋርጦ ሁለቱን ሱዳንና ኡጋንዳን ለማገናኘት የሚልም አንቀጽ አለ። ግን ለእኛ አግባብ ያለው አንቀጽ ሶስት ነው። በአንቀጽ ሶስት አጼ ምኒልክ

አባይን የሚያቆም እንደውም አማርኛው በጣም ኤክስፕሬሲቭ ነው። ተዳረዳር የሚደፍን ነው የሚለው ተዳረዳር የሚደፍን ስራ አልሰራም የሚል ውል ታስገባቸዋል እንግዲህ ይሄ በመሰረቱ ምንም አሳሪነት የለውም። ምክንያቱም ተዳረዳር ለመድፈን ማንም መንግስት ቢሆን የሚሰራ አይደለም። በእንግሊዝኛው ስቶፕ ወይም አረስት ነው የሚለው። አማርኛው ተዳረዳር የሚደፍን ነው የሚለው የኤንፋሲስ ጉዳይ ነው እንጂ ሁለቱም ቢሆኑ ግድብ ከመስራት የሚያቆሙ ነገሮች አይደሉም። ምክንያቱም

ግድብ ሲሰራ ውሃ አይቆም። ግድብ ዞሮ ዞሮ የሚሄድ ነገር ነው። የሚቀረው ነገር ምንድን ነው? ቴክኒካል አሁን ሲደረደር ነበረው መንዴት ነው፣ በምን ጊዜ ነው የሚሞላው የሚለው ነገር ቴክኒካል ጉዳይ ነው እንጂ ሌላ ነገር ሊመጣ አይችልም። ስለዚህ አማርኛውም ሆነ እንግሊዝኛውም ቢሆን ኢትዮጵያን አያግዳትም ለማለት ነው። ከዚያ በኋላ በነበሩ ዓመታትም ኢትዮጵያ የፈረመችው ምንም አይነት አሳሪ ስምምነት አለመኖሩ ተገልጿል በውጭ ጉዳይ ሚኒስት ዳይሬክተር ጄኔራል እንደዚሁም

የህዳሴው ግድብ ድርድር ኮሚቴ አባልና የህግ አማካሪ አምባሳደር ኢብራሂም እድሪስ ለቪኦኤ አብራርተዋል።

ለዚህ ነው አሁንም ህግ ለማግኘት የሚጥሩት። ለዚህ ነው ስለሌለ ነው። ቅድም የጠቀስኳቸውና ሌሎች ህጎችን ይጠቅሳሉ፣ ግን 1929 በእንግሊዝና ግብጽ መካከል ነው። እንግሊዝ የኮሎኒያል ሀገሮችን ወክላል። 1959 በሱዳንና በግብጽ መካከል ነው። እኛን አይመለከተ ነው። ስለዚህ ይህንን ነው ስንቃወም የነበረው ላለፉት 19 ዓመታት። እነሱ ይሄ ስታተስ ኮውን ያለው ሁኔታ እንዲቀጥል ለማድረግ እነዚህ ነበር ሲጠቀሙ የነበሩት። እኛ ግን አልተቀበልናቸውም።

ሊያስገድዱንም አልቻሉም። ደጋፊም አቅ አላገኙም። ስለዚህ እነሱ የሚፈልጉት ምንድን ነው? አንድ ስምምነት ይፈልጋሉ። ኢትዮጵያን የሚያስር ስምምነት። አሁን ይሄ ሁሉ ጥረት የሚደረገው ይሄ ነው። ኢትዮጵያን የሚያስር ስምምነት ካገኙ ቀላል ነው። መቃልነት ኢንተርናሽናል ኮሚኒቲ ባላቸው ኮኔክሽን በጎናቸው ማሰለፍ ይችላሉ። አሁን ግን አይችሉም። በቁጥር ሁሉ ጠቅሰው ነበር እስካሁን የተፈረሙ ስምምነቶችን። ከነዛ ውስጥ አንዱ ማሳሪያ አይደለም እያሉ ነበር። በቁጥር ይጥቀሱልኝ እንደ ለምሳሌ በ1992 እንደገና በ1994

ሶስት ፕሪንስፕሎች እንዲክሌር የተደረገበት ነው። የመረ ስምምነት ነው። እንደገና በ2015 ያደረግነው ነው ነው እሱ እንደውም እነሱ ነው የፈለጉት፣ ግን እኛን የሚጠቅሙ ናቸው።

አሁን እነሱ ለቋሚነት ውሃ ክፍፍል የሚወስድ ስምምነት ለማድረግ የሚከለክላቸው ነው። ያ ስምምነት የግድቡንም ግንባታ ከድርድሩ ጋር ጎን ለጎን የሚያስኬድ ስምምነት ነው። ስለዚህ 2015 ፈረም ነው፣ አሁን አልፈለጉትም። ያንንም የሚተካ ነው አሁን እየፈለጉ ያሉት እያስገደዱ ያሉት የመሪ ስምምነት የሚሉት ካርቱም ላይ የተፈረመው በሶስቱ በኢትዮጵያ ጠቅላይ ሚኒስትር እና በግብጽ ፕሬዚዳንት በሱዳን የተፈረመው ነው የሚሉት የሚጠቅማቸው አይደለም። ግን አንድ አሳሪ ቢኖር እሱ ነው። ግን ቢኖር እንግዲህ ግን እሱም ቢሆን

ለኢትዮጵያ የሚደግፍ ነው። እነሱ ፈልገው ነበር። እነሱ ጠንከር ያለ ትሪቲ ነበር የፈለጉት። በእኛ በኩል ዲክላሬሽን ነው የሚያስፈልገን። ምክንያቱም ወደ ድርድር ከመግባታችን በፊት ቅድሚያ አገሮቹ የውሃ ድርድር ያስፈልጋቸዋል። የውሃ መብታችንን በማናቅበት ሁኔታ እንዴት ነው ድርድር ውስጥ የምንገባው የሚል አርጊውመንት ስለነበር ዝም ብሎ ዲክላሬሽን እና ለመጀመሪያ ጊዜ እንደውም በ2015 ግብጽ የኢትዮጵያ የውሃ ድርሻ እንዳለባት በህግ የተቀበለችበት ስምምነት ነው። አሁን ያንን አይፈልጉትም እነሱ

እነሱ ጥቅም የሚያረጋግጥ አዲስ ስምምነት ነው የሚፈልጉት። አሁን ያህን ደግሞ በሂደት አጥንተ ነው

አስፈላጊ ሆኖ ስናገኘው ነው ምንገባ ። ስለዚህ ነው አሁን የሁሉ ጫና የሚደረግብን እንድንቀበል ነው ይህን ስምምነት። እንግዲህ አሳሪ ስምምነት የለ ለም ካሉ አምባሳደር፣ ለምሳሌ በአሜሪካ የገንዘብ ሚኒስቴር በኩል ግድቡን ስምምነት ሲደረስ ግድቡን መሙላት እንዳይጀመር የሚሉ አስተያየቶች እነዚህ እነዚህ ከየት መጡ? ምንድን ነው መነሻቸው? ይሄ ኦፒኒየን ነው። ድርድር ማለት ተደራድረን ሶስቱ ሀገሮች ባቀረቡት ረቂቅ መሰረት ተወያይተው አንድ ወጥ የሆነ ሰነድ ሲፈራረሙ ብቻ ነው አገር ሲጸድቅ ብቻ ነው በመንግስት በኩል እንጂ እስከዛ

ኦፒኒዮን ነው። አንዱ ሀገር አስተያየት ሊሰጥ ይችላል፣ ግን የሕግ ባህሪ የለውም። የመጨረሻ ጠቅ ላርገው ነው በእርስዎ እምነት አሁን ያለው ድርድሩ ከገባበት ቅርቃር የሚወጣው በምን መንገድ ነው? ሶስቱ ሀገሮች አንድ ላይ ውይይት መቀጠል መቻል አለ ሶስቱ ሀገሮች እዚህ ሶስቱ ሀገሮች በመስጠት በመቀበል ውይይት አድርገው የወሰደውን ጊዜ ወስደው ሳይፋጠኑ መግባት መቻል አለባቸው። ይሄ ነው መፍትሄ የሚሆነው። አለዛ ጫና በማድረግ አንዱን ኮርነር ማድረግ አትችልም፣ አይቀበልህም። የኢትዮጵያ መንግስትም የኢትዮጵያ ሕዝብ ይህን ጉዳይ አይቀበለውም።

የአባይን ውሃ አጠቃቀም በተመለከተ ምንም አይነት ህጋዊ ስምምነት ያልተፈረመው ደግሞ በግብፅ አቋም ምክንያት መሆኑን ምሁራኑ አብራርተዋል በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ፕሮፌሰር ካሳሁን ብርሃኑ እንዳሉት ግብፅ ህጋዊ ከሆኑ ስምምነቶች ይልቅ ሌሎች አማራጮችን ለማስቀደም ሞክራለች የአባይን ድንበር ተሻጋሪ የውሃ ሀብት የሚካፈሉ ያው እንደምታውቁት በርካታ ሀገሮች አሉ ሀገራችንም ጨምሮ ነገር ግን ለረዥም ዘመናት

ግብጽ ብቻ የዘርፉ ምሁራን እንደሚሉት ሃይድሮሄጀሞኒ ማለትም የውሃ ሀብትን በብቸኝነት በሞኖፖል ይዞ ለመቆጣጠር

የቻለች የተጠቀመች እና በዚህም አቅጣጫ ለመቀጠል የምትፈልግ ሀገር ሆና በስምምነት በድርድር የጋራ ተጠቃሚነትን ለማስገኘት የሚደረጉ ጥረቶችን ስታውክ ቆይታለች። የግብፅ የሃይድሮ ሄጀሞኒ አቀራረብ በተለይ በቋሚነት የምትከተላቸው ሁለት ስልቶችን ነው። አንደኛው

ጉልበት እጠቀማለሁ በሚል ማስፈራራት፣ በተዘዋዋሪ ደግሞ ተባባሪዎችን በማሰማራት ጫና ማስፈር እና ዲፕሎማሲያዊ ተጽዕኖ ማሳረፍ። ይሄ ቋሚ የሆነ አንደኛው ስልቷ ነው። ስምምነት ውስጥ ለመግባት ለመፈራረም የምትሞክረው የተለያዩ አጋጣሚዎች እንደታየው ስምምነቱ ይህንን ሁኔታ ለማስቀጠል እስከረዳ ወይም እስከቻለ ጊዜ ድረስ ብቻ ነው።

እነዚህ ሁለት አካሄዶች ግብጽ በቋሚነት ይህንን የበላይነቷን የሞኖፖሊ የበላይነቷን ይዛ ለመቀጠል እንድታደርግ ለማድረግ የገፋችበት መንገድ ነው። የዛሬው የውይይት መድረክ ዓላማ ከአባይ ወንዝ አጠቃቀምና ከህዳሴው ግድብ ጋር የተያያዙ ቀጣይ አቅጣጫዎችን ማመላከት ጭምር መሆኑን

የሳይንስና ከፍተኛ ትምህርት ሚኒስትር ፕሮፌሰር ሂሩት ወልደማርያም ለጋዜጠኞች አብራርተዋል። እንግዲህ አገር ውስጥም ከሀገር ውጭም ያሉ ምሁራኖቻችን በተለይ በአባይ ተፋሰስ ላይ በህዳሴ ግድብ ላይ በአጠቃላይ በኢትዮጵያ ልማት ላይ ትኩረት አድርገው ጥናትና ምርምር የሚያደርጉ እንግዲህ እስካሁን በተለይ ከግብጽ ጋር በነበረን ታሪካዊ ግንኙነት የነበረንን ሂደት ዳሰው ታሪካዊ አካሄዶቻችንን የገጠመንን

ተግዳሮቶች አሁን ላይ ደግሞ በተለይ እየታየ ያለውን ተቀባይነት የሌለውን ሁኔታ ተንትኖ

ሳይንሳዊ በሆነ መንገድ ጥናትና ምርምር ትንተና አካሂዶ ያንን እውቀትና መረጃ ለማዳረስ የጋራ ለማድረግ ሁሉም የሀገራችን ዜጋ የጋራ ግንዛቤና አቋም እንዲኖረውና ያንን እውቀት ይዞ ደግሞ በቀጣይ ምን መደረግ አለበት፣ ምን አይነት ስልት መቀየሳት አለበት፣ ምን አይነት ብልሃት ጥበብ እውቀት ያስፈልገናል፣ ምንፈልግበት ቦታ ለመድረግ የሚለው ላይ ምክክር ለማድረግ እና አቋም ለመያዝ

የተደረገ መድረክ ነው። በእርግጥ ነው የዚህ አይነት መድረኮች ቀደም ሲል ግን አሁን ደግሞ በትኩረት ለፖሊሲም ግብዓት የሚሆን ለቀጣይ እርምጃ እናካሄድም ጠቃሚ የሚሆን እንዳያቸዋቸው በጉዳዩ ላይ ለረጅም ጊዜ

ጥናትና ምርምር ማድረግ ብቻ ሳይሆን በዲፕሎማሲውም ውስጥ ገብተው ረጅም ጊዜ ያገለገሉ የግብፅንም ስነ ልቦና ባህል፣ ቋንቋ፣ አስተሳሰብ በደንብ ያጠኑ የተረዱ ምሁራን ናቸው። ጥናት እያቀረቡ እንግዲህ ሁሉ ነገር በእውቀት ላይ ተመረኮዘ ሲሆን ጥሩ ነው፣ ይጠቅማል። በሃያ አንደኛው ክፍለ ዘመን በጉልበት ለጊዜው ካልሆነ በስተቀር የትማ

በዛሬው መድረክ ላይ የቀረቡ መነሻ ሀሳቦችን መሠረት ያደረጉ ጥያቄዎች ተነስተዋል፣ ማብራሪያዎችም ተሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ

መለስካቸውን ለሁለተኛውም ዘገባው አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22፣ 25ና በ31 ሜትር ባንዶች ባጭሩ መገድ በአሀዱ ራዲዮ ኤፍኤም 94.3ና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ለምሽቱ ለምሽቱ የመጨረሻ ወደ ላደረግነው ቅንብር ወደ አውሮፓ እንሻገር።

የኮሮና ቫይረስ በእጅጉ ካጠቃቸው የአውሮፓ ሀገሮች መካከል አንዷ ጣሊያን ናት። በቫይረሱ መዛመት ሳቢያ ጣሊያን ውስጥ ታዲያ በዕለት ተዕለት እንቅስቃሴዎች ላይ በአብዛኛው የዕለት ተዕለት እንቅስቃሴዎች ላይ ገደብ ተጥሏል። ለመሆኑ በዚያ የሚኖሩ ኢትዮጵያውያን ሰሞኑን እንዴት አሳልፈው ይሆን? ሀብታሙ ስዩም ዝርዝር ዘገባ አሰናድቷል።

የኮሮና ቫይረስ ወይንም ኮቪድ-19 በከፍተኛ ሁኔታ ካጠቃቸው አገራት መካከል አንዷ ጣሊያን ናት። በአስር ሺዎች የሚቆጠሩ በቫይረሱ ተይዘዋል፣ በመቶዎች የሚቆጠሩ ደግሞ መሞታቸው ተሰምተዋል። የቫይረሱ ጫና በሀገሪቱ ውስጥ የሚኖር እያንዳንዱን ዜጋ በር ያንኳኳ ይመስላል። በጣሊያን ዋና ከተማ ሮማ ከነ ቤተሰቧ የምትኖረው ቤት ያርገውም ጭንቀት ገብቷታል። በጣም በጣም ተጨንቀላል። በጣም ነው የሚያስፈራው ማለት አንተ ከምታውቀው ሰው ጋር ራሱ

ሰላምታ እንኳን መለዋወጥ የማትችልበት ሰዓት ላይ ያለ ነው። በጣም ያስፈራል።

እግዚአብሔር እርዳን ነው የምንለው። በጣም ነው የሚያስፈራው። ሁላችንም ተጨንቀናል። በጣም ነው የሚያስፈራው። በነገራችን ላይ እኔም ስራ ነበረኝ፣ ግን አሁን ስራቻ ልጆችም ስላሉኝ ለልጆችም ለጓደኞቼም ላለማስተላለፍ ቤት ስራ ትቼ ቁጭ ብያለውኝ። ጣሊያን የቫይረሱን መዛመት ለመግታት የተለያዩ እርምጃዎችን ወስዳለች። ከእርምጃዎቹ መካከል መደበኛ እንቅስቃሴዎችን መገደብ ይገኝበታል። ያው እኛ ከቤት አትወጡ ከተባልን ወደ ሶስት ቀን ምናምን ይሆናል፣ ግን ትናንትና የበለጠ አዲስ ህግ አውጥተዋል።

ብዙ ሬስቶራንቶች፣ ባሮች ተዘግተዋል። የክፍት የሆነው በአሁኑ ሰዓት ያው ሱፐርማርኬትና ፋርማሲ፣ የልብስ ማጠቢያ ቦታ ምናምን ብቻ ነው እንጂ ሌላው ነገር በጠቅላላ ተዘግተዋል። ስለዚህ የስራ ቦታዎች ዝግ ናቸው ማለት ነው። በአሁኑ ሰዓት ስራ ቁሟል ማለት ነው። አው ብዙ ማለት ቤት ውስጥ ስሩ ነው የሚባሉት። አሁን ቢሮ ምናምን የሚሰሩ ሰራተኞች ቤት ውስጥ እንዲሰሩ ባንክና ፖስታ ቤት ግን ክፍት ነው

እነሱ ለምን ህዝብን ስለሚያገለግሉ ማለት ነው። እነሱ መዝጋት አይችሉም። በተቻላቸው አቅም ከቤት አትውጡ ነው የሚባለው። ለምን በወጣን ሰዓት ቫይረሱ ያው ሰላሳ ደቂቃ ያህል አየር ላይ መቆየት ስለሚችል አትውጡ ብለውናል ከቤት። እንግዲህ ጣሊያን እንደሚታወቀው በርካታ ኢትዮጵያውያንና ኤርትራውያን የሚኖሩበት ሀገር ነው። በህገ ወጥ መንገድም ሊሆን ይችላል፣ በህጋዊነትም በዚያ ሀገር ውስጥ እየሰሩ ይኖራሉ። ይሄ የኮሮና ቫይረስ

በተለየ ሁኔታ በኢትዮጵያውያንና ኤርትራውያን ስደተኞች ላይ የተወው ጫና አለ ወይ? እስቲ የተወሰነው ናገሪን እስካሁን ድረስ እንግዲህ ምናልባት ምናልባት ዜና ላይም ላይ ያወጡት ይችላሉ እንደ እግዚአብሔር ፍቃድ ሆኖ እስካሁን የታመመ አበሻ

ኢትዮጵያዊም ኤርትራዊም አልሰማንም እስካሁን ድረስ ማለት ነው። ራሳችሁን አሁን ከኮሮና ቫይረስ ለመከላከል እዛ ያለው የኢትዮጵያ ማ ነገር ማለት ደውሎ የሚያናግረንም ሰው የለም። ከማንም ጋር እንነጋገርም እንደዚሁ ብቻ ከጓደኞቻችን ጋር ስልክ እየተደዋወልን ኢንፎርሜሽን እንቀያየራለን። በጣሊያን ሮሞ የሚገኘው የኢትዮጵያ ኤምባሲም ደውለን ነበር። ኤምባሲው የፐብሊክ ዲፕሎማሲ ተጠሪ አቶ ደሳለኝ መኮንን ሁኔታውን መሰረት ያደረገውን የኤምባሲያቸውን ወቅታዊ እንቅስቃሴ

አጋር ሆኗል። እያደረግን ያለ ነው በፔጃችን በፌስቡክ ፔጅ ባሉን የመገናኛው ሰሮች ጭምር ኮሚኒኬት እያደረግን ነው፣ እና ቢሯችንም ክፍት ነው የመንግስትን እየተከታተልን መንግስት የሚያወጣቸውን ነገሮች፣ አስፈላጊውን ድጋፍ እያደረገ መንግስት ከንም መረጃ ማድረስ ነው። የፈለጉትን ነገር ሁሉ ለማገዝ ቢሯችንም ክፍት ነው። ቀደም ብላችሁ በፌስቡክ ገጻችሁ ላይ የስራ ሰዓታችሁንም ማስተካከላችሁን ተናግራችኋል እና

ይሄ የሆነበት ምክንያት ምንድን ነው? አዲሱ የስራ ሰዓትስ እንዴት ነው የሚሆነው? ሰውስ እንዴት ነው ከእናንተ ጋር መገናኘት የሚችለው? መቼ መቼ ነው የስራ ሰዓት? እንዳሳወቅ ነው በፔጃችን ያለ ቆንስላ ሴክሽን፣ ያ ደግሞ የቆንስላ ሴክሽን፣ አሁን ሰው እየመጣ አይደለም፣ ቪዛ ምናምን ጠይቆ እየመጣ ስለ አይደለም፣ ሁለት ቀን ብቻ ነው። ለዛ ነው ቢሮ እንዳለ፣ ኤምባሲው ግን ስራውን ይቀጥላል። በተለየ ዲያስፖራ እሱ ሁለት ቀን ምናምን ተብሎ አልተገለጸም በዛ ላይ ስለዚህ

አቴኒ ታይም የስራ ሰዓት ክፍት ነው ማለት ነው። እስካሁን ድረስ ከኢትዮጵያውያን እዛ ከሚኖሩ የኢትዮጵያውያን ስደተኞች ኮሮና ቫይረስ ጋር በተገናኘ የተያዘ ሰው ወይም የህክምና እርዳታ ያስፈልገኛል ብሎ ወደ እናንተ ያመለከተ ወይም የጠየቀ ሰው አለ? የለም እስካሁን ድረስ የጠየቀ ሰው የለም። በምን ሁኔታ ነው ማድረጃውን በዚያ ለሚኖሩ የኢትዮጵያ ማህበረሰብ አባላት ለማድረስ ያስባችሁ? ፔጅ ላይ መጠቀም እንችላለን ልክ አንተን እንዳይኸው

ከአሁን በፊት የምንገናኝባቸው እንትኖችም አሉ፣ ማህበራት አሉ፣ ኮሚኒቲዎች አሉ፣ ኦልረዲ ቻናልች አሉ። ያን ያህልም ደግሞ እንትን አይደለም ማለት ሉዝ አይደለም ኮሚኒኬሽናችን፣ እስካሁን ችግር እየደረሰ የለም። ይህን አንተ የጠየቀውን የተመለከተ ኢትዮጵያውያን ሆነው እንደዚህ ችግር ውስጥ ነን ያለ ሰው የለም። ከዚህ በኋላም እንደዚህ አይነት ነገር ካለ በየትኛውም ጊዜ ለማገዝ ዝግጁ ነን። ኤምባሲውም ክፍት ነው፣ በየትኛውም ጊዜ ልክ ማንኛውንም ቻናል ተጠቅሞ

ገዛ መጠየቅ እንደሚችል አድማጮች፣ በጣሊያን ከሚኖሩ ኢትዮጵያን ጋር እየተገናኘን ተጨማሪ ዘገባዎችን በቀጣይ ቀናትም ለማስደመጥ እንጥራለን። ሮይተርስ ትናንት ባስነበበው ዘገባ እስካሁን ጣሊያን ውስጥ በኮሮና ቫይረስ ወይንም ኮቪድ-19 የሞቱ ሰዎች ቁጥር አንድ ሺን አልፏል። ከ15ሺ በላይ ደግሞ ቫይረሱ እንደተገኘባቸው ተዘግበዋል። ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ

አድማጮች ከጣሊያን ወደ ምስራቅ ኢትዮጵያ የሚመልሰን ተከታዩም ዘገባ በዚሁ በኮሮና ቫይረስ መዛመትና ፈተናዎቹ እንዲሁም ለመከላከል በተያዘው ዘመቻ ላይ ያተኩራል። የሶማሌ ክልል መንግስት የኮሮና ቫይረስን መዛመን ለመከላከል ዝግጅት እያደረግኩ ነው አለ። የክልሉ መንግስት አክሎም ወደ ጅቡቲ፣ ሶማሊላንድና ኬንያ በሚያስገቡ መስመሮች ላይ ምርመራ ማድረግ የተጀመረ ሲሆን ወደ ሶማሊያና ኬንያ የሚወስዱ መስመሮች ላይም ተመሳሳይ ምርመራ ለመጀመር

የፌዴራል መንግስቱን ድጋፍ እየጠየቀ መሆኑን አመልክቷል። ለክልሉ ነዋሪዎች ግንዛቤ የማስጨበጥ ስራዎች በመሰራት ላይ መሆናቸውንም የሶማሌ ክልል ጤና ቢሮ የማህበረሰብ ጤናና የአስቸኳይ ሕክምና ጉዳዮች አስተዳደር ዲሬክተር አቶ አቡበከር ሼክ አደን እስማኤል ለአሜሪካ ድምፅ በሰጡት ቃል አስረድተዋል። ለስራው የሚያስፈልጉት የሕክምና ቁሳቁሶች በከፊል ቢኖሩም ከፌዴራል መንግስት ተጨማሪ ድጋፍ መጠየቃቸውን ጨምሮ ገልጠዋል። አዲስ ቸኮል ነው አቶ አቡበከርን ያነጋገረው

እንዲህ አጠናቅሮታል። የሶማሌ ክልል የኮሮና ቫይረስን ከመከላከል አንጻር አቅም የፈቀደውን ሁሉ ጥረት እያደረግኩ ነው ብሏል። ክልሉ ከሀገራችን ሁለተኛው ሰፊ ክልል ሲሆን ከኬንያ ጅቡቲና ሶማሊያ ጋር ይዋሰናል። ከነኛ ሀገራት ጋር ያለው የህዝብ ለህዝብ ግንኙነት የኮሮና ቫይረስ ወደ ክልሉ ብሎም ወደ ሀገራችን እንዲገባ መንስኤ ሊሆን ይችላል።

ይህንን ከመከላከል አንጻር በሶስት ዋና ዋና መግቢያ በሮች ላይ ምርመራ እየተካሄደ መሆኑን የክልሉ ጤና ቢሮ ተወካይና የማህበረሰብ ጤናና አስቸኳይ ሕክምና ጉዳዮች አስተዳደር ዳይሬክተር አቶ አቡበከር ሼካድን እስማኤል ገልጸዋል። ወደ ሶማሌላንድ መግቢያ ቶጎጫሌ ላይ፣ ወደ ጅቡቲ መግቢያ ደወሌ ላይ እንዲሁም ወደ ኬንያ መግቢያ ሞያሌ ላይ የምርመራ ማዕከላትን በማቋቋም ወደ ክልሉ የሚገቡትን እየመረመሩ መሆኑን አስታውቀዋል። ከነኚህ ምርመራ ቦታዎች መካከል ወደ ሶማሌላንድ የሚያስገባው የቶጎጫሌ ምርመራ ማዕከል ለይቶ ማቆያ ክፍሎችም እንደተዘጋጁ ለተናግረው ቀሪዎቹ ሁለቱ

የምርመራ ኬላዎችም ተመሳሳይ ማቆያዎች በቅርብ እንደሚቋቋምላቸው አስታውቀዋል። ከነኚህ በተጨማሪ ወደ ሶማሊያና ኬንያ የሚወስዱ መግቢያ በሮች በሆኑት በሽላቦ፣ ዶሎዋዶና ፈርፈርም ተጨማሪ የምርመራ ኬላዎችን ለማቋቋም ለፌዴራል ጤና ጥበቃና ለህብረተሰብ ጤና ኢንስቲትዩት ጥያቄ ማቅረባቸውንም አቶ አቡበከር አክለው ገልጸዋል። በሌላ በኩል ኮሮና ወደ ሶማሌ ክልል እንዳይገባ ለመከላከል

ክልላዊ ግብረ ኃይል ተቋቁሞ እቅድ በማዘጋጀት እየተንቀሳቀሰ መሆኑን የገለጹት አቶ አቡበከር ለመከላከል የሚያስፈልጉ የሕክምና ቁሳቁሶች በከፊል በክልሉ እንደሚገኙ ተናግረዋል። በተጨማሪ ያስፈልገናል ያሏቸውን ቁሳቁሶች ዝርዝርም ለፌዴራል ጥናት ጥበቃ ልከው ምላሽ እየጠበቁ መሆኑን ተናግረዋል። አቶ አቡበከር ሕብረተሰቡ በበሽታው ከመያዙ በፊት ራሱን አስቀድሞ መከላከል ላይ ትኩረት እንዲሰጥና ስለ ኮሮና በቂ ግንዛቤ ኑሮት አስፈላጊውን ጥንቃቄ እንዲያደርግ ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ

زاگنی شار فلبی زاگنی خون کن کا گلبی سب کام بوتا نه و روح اون گوی

عندك كريشا هل وَدْشَالِمْ وَدْشَالِمْ

I'm gonna make it right. <laughs> I'm gonna make it right. I'm gonna make to make it

I'm

የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይልሳት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪ ብርሃን ኃይሉና ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ቅዳሜ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ